የፊታችን 2014 ዓ ም መገባደጃ ላይ እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ በሕገ መንግሥቱ በተቀረጸው ማዕቀፍና ጊዜ እንዲካሄድ የገዢው ኢህአደግ ሥራ አስፈጻሚ ኮሚቴ አቋም መያዙ ተገልጿል። የተለየ አቋም የያዙ አካላት በድምፅ ካሸነፉ ግን የምርጫው ጊዜ ይራዘም ለሚለው ሐሳብ ለመገዛት ኢህአደግ ዝግጁ መሆኑን የሥራ አስፈጻሚ ኮሚቴው አባልና የግንባሩ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። የኢህአደግ የሥራ አስፈጻሚ ኮሚቴ ለሁለት ቀናት አካሄዶ ባለፈው አርብ ምሽት ያጠናቀቀውን ስብሰባውን ውጤት አስመልክቶ አቶ ፍቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ይዟል። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ወቅታዊ የፖለቲካ ትኩሳቶች መነጋገሪያ በሆኑበት የተለያዩ ጉዳዮች ምላሽ በሚፈልጉበት ወቅት ነው። መደበኛው አካሄድ ታሳቢ ከተደረገ ለቀጣዩ አገር አቀፍ ምርጫ የቀረው ለምሳሌ ከአንድ ዓመት ያነሰ ጊዜ ነው። የሥራ አስፈጻሚ ኮሚቴ ስብሰባው ከተነጋገረባቸው ነጥቦች አንዱ ይሄው የምርጫ ሰሌዳ ጉዳይ መሆኑን ከፍተኛ የገዢ ፓርቲ ባለሥልጣን ለአሜሪካ ድምፅ ገልጸዋል። በስልክ ያነጋገርኳቸው የኢህአዴግ ሥራ አስፈጻሚ ኮሚቴ አባልና በግንባሩ ምክር ቤት ጽፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ዘርፍ ኃላፊ አቶ ፈቃዱ ተሰማ ተደረሰበት ያሉትን ድምዳሜ ማብራርተዋል በሚመለከተው የሁለት ሺህ አስራ ሁለት ምርጫ በኢህአዴግ አቋም ህገ መንግስቱ ባስቀመጠው ማዕቀፍ እና ባስቀመጠው ጊዜ መካሄድ አለበት የሚል ስኖ አቋም አለ። ኢህአዴግ ይሄንን ሰፊ ክርክርና ሰፊ ውይይት ካካሄድ እና ጥናት ላይ ተመስርቶ በግብታዊነት ሳይሆን ምርጫው በህገ መንግስቱ ማዕቀፍ ሊያደግ ምን ውስጤት ያስከትላል የሚል ብቻ ሳይሆን ህገ መንግስቱን ተከትሎ መካሄድ አለበት የሚል ጽኑ አቋም ስላለው፣ ለህገ መንግስቱም ተጫጂ በመሆኑ ህገ መንግስቱን ማክበርና እንዲከበር የማድረግም ጽኑ አቋም ስላለው ስራ አስፈጻሚ ኮሚቴው እንዲያደግ አቋም ይዘዋል። ይሄ እንዲያደግ ነው። ሌሎች ምርጫን የሚወስኑ አካላት ይኖራሉ። ምርጫውን የሚወስኑ አካላት በድምፅ የሚሸነፍ ከሆነ በዛ ድምፅ የሚገዛ ይሆናል። ነገር ግን እንደ አቋም ኢህአዴግ በጊዜው እና በህገ መንግስቱ በተቀምጠው አቅጣጫ ይካሄዳል የሚል ጽኑ እምነት አለው። ይህንን አቋም ግልጽ አድርጓል። ሌላው የፓርቲን ውህደት በሚመለከት ነው። በአንድ ጠንካራ የፖለቲካና የኢኮኖሚ ማህበረሰብ ያ ማለት ፌዴራላዊ ዲሞክራቲክ ኢትዮጵያን ያገንባት ጽኑ እምነት አለው ኢህአዴግ። በመሆኑ ህብረ ብሔራዊ ድርጅት አንድ ሀገር ወጥ ድርጅት ሀገራዊ ድርጅት ያስፈልገዋል የሚል እምነት ላይ ደርሰዋል። በሐዋሳ ጉባኤ አቅጣጫ አስቀምጠዋል። በዚህም አቅጣጫው ጥናቱ ጥምናቀው በየብሔራዊ ድርጅቱና በአጋር ድርጅቶቹ ውይይት የተደረገ ነው። ውይይቱ በሁሉም ደረጃ መሰረት ስልጣን እያለቀ አይደለም። በአብዛኛው የተካሄደ ቢሆንም ይህን በፍጥነት በስራ አስፈጻሚዎቹ ያላቸውን አቋም በኢህአዴግ ስራ አስፈጻሚና ምክር ቤት እንዲያቀርቡ ነው የሚጠበቀው። ይህን በፍጥነት እንዲያልቅ ነው። ውህደቱ ግን ከምርጫው በፊት ይካሄዳል የሚጠናቀቅ ነው። አቶ ፈቃዱ ይታወቃል። ይሄ በብሔራዊ ድርጅቶችና በአጋር ድርጅቶቹ የስራ አስፈጻሚ ኮሚቴ ተዋይቶ ካለቀ በኋላ በኢህአዴግ ጽፈት ቤት፣ በኢህአዴግ ምክር ቤት ወይም በኢህአዴግ ስራ አስፈጻሚ ከቀረበው በኋላ የሚታወቅ ነው የሚሆነው እኛ ግምት ከዛ በፊት ይሆናል ብለን እናስባለን። ግን በውይይት የሚያልቅ ነው። በቀነቀደብ እንዲህ ነው እንዲህ ነው ተብሎ ለፍርድ ቤት የሚወሰን አለም። ከውይይት ነው። በመጨረሻም የደቡብ ጉዳይ እንደሚመለከት ነው በሄደን አስረኛ መደበኛ ድርጅታዊ ጉባኤ ይወሰነዋል። ሳይንሳዊ ጥናት አጅቦ አቅርቧል። ማዕከላዊ ኮሚቴና ስራ አስፈጻሚው የኢህአዴግ ጽህፈት ቤት የኢህአዴግ ስራ አስፈጻሚ በአሁኑ ታይቶታል የቀረበው ትክክል ነው የሚል አይቶታል። ይሄ ማየት ብቻ ሳይሆን ድጋፍ ለመስጠትም ቁርጠኝነቱን አሳይቷል ማለት ነው። ስለዚህ በአጠቃላይ የስራ አስፈጻሚ የመደበኛው ስብሰባ ሲታይ የተሻለ መግባባት፣ የተሻለ ትግል የተደረገበት ቀጣይ ታሪካዊ ኃላፊነቱን ለመወጣት ኢትዮጵያንና ህዝቦቿን በሎጦ በሚፈልጉ ስለማስቀጠል ጎጠኝነት የታየበት ነው ብሎ መውሰድ ይቻላል። አቶ ፈቃዱ እዚህ ላይ ከዚህ በፊትም የተደረጉ የስራ አስፈጻሚ ኮሚቴ ስብሰባዎች በመግባባት ተጠናቀቁ ይባልና በተለያዩ ርዕሰ ጉዳዮች ላይ መግባባት ላይ ስምምነት ላይ ተደረሰ ይባልና በኋላ ግን አንደኛው አባል ድርጅት ከግንባሩ አባል ድርጅቶች አንዱ ከዛ ጋር ተቃራኒ የሆነ መግለጫ ሲያወጣ ወይም ከዛ ያፈነገጠ አካሄድ ሲሄድ ይታያል። ያሁኑ ስብሰባ በድምፅ ብልጫ ነው በጋራ መግባባት ነው ሲወሰን የነበረው? እንዴት ነው? ሁሉም ፓርቲዎች ተስማምተዋል። አራቱም የኢህአዴግ አባል ድርጅቶችና አጋር ድርጅቶችም ሊሆን ይችላል። በአሁኑ በነበሩት ስብሰባዎችም በአብዛኛው በመግባባት ነው የማይታበለው ሀቅ። በአንዳንዱ ጉዳዮች በድምጽ ብልጫ የሚሄድበት ነው የነበረው። በአሁኑ በአጠቃላይ ኃላፊነት የተሞላ ውይይት ነው ማለት ይቻላል። ከድርጅት እና ከቡድን በላይ ከስሜት በላይ ኢትዮጵያና ህዝቦቿ ለውጡ መቀጠል አለበት የሚል ኃላፊነት የሞላበት የሰከነና ብስለት ያለው ውይይት ነው የተካሄደው። በመሆኑም በአብዛኛው በመግባባት ነው የተወጣው። ከዚህ በፊት የነበሩት ስህተቶች መታረም እንዳለባቸው ይፋ የተደረጉበት ሁኔታ ስለነበሩ ሌላው ጊዜ የተለየ እና የሰከነ የበሰለና ኃላፊነት የተሞላው ከስሜትም የጸዳው ጊዜ የሰረገበት ነው የሚል ነው ያየ ነው። ስለዚህ የገለጹልኝ ነገሮች በሙሉ ሁሉም ፓርቲዎች የተስማሙባቸው አራቱም አባል ድርጅቶች የተስማሙባቸው እንጂ በድምጽ ብልጫ የተወሰኑ አይደሉም፣ የለም፣ በአጠቃላይ በኮንሰንሰስ ነው። እዚህ ላይ አቶ ፈቃዱ የሰኔ አስራ አምስቱ ክስተት ከተፈጠረ በኋላ የመጀመሪያው ነው። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ያ ጉዳይ ተነስቶ ነበረ፣ በስብሰባው ተነስቷል። ጉዳዩ አሳዛኝ ነው። ጉዳዩ የተቃጣው በግለሰቦች ላይ አይደለም፣ በሁለት የመንግስት ክንፎች ላይ ነው። በፖለቲካና በደህንነት ወሳኝ የመንግስት ክንፎች ላይ የተቃጣ ሁኔታ ነው። የግለሰቦች አይደለም። ይህ ነገር በሀገር መንግስቱ ላይ የተቃጣ በለውጡ ላይ የተቃጣ በአጠቃላይ የኢትዮጵያ ያለውና የተቃጣ ነው የሚል ነው። ማዕከላይ ኮሚቴው ስራ አስፈጻሚ ያየው ከዚህ ጋር ታይዘው ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው የፈለገ ልዩነት ቢኖር በኢህአዴግ ባህል በተረሰጠ ይነ ማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ ኦፊሴላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ ከባህሉ ያፈነገጠ እንደሆነ ስሜት የተጨምጨ ነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው። It's a humanist. አንደኛው አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል። ቀደም ሲል ሲገልጹልኝ እና ይሄኛው ነው ጥፋተኛ፣ ይሄኛው እንዲህ ማድረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ? ከዚህ ድርጊት መቆጠብ አለባቸው ነው። ከኢህአዴግ ባህል ውጭ ነው ነው ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና መተጋገዝና የሀገርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው። ከለውጡ አንጻር በተለይ ለውጡ እንዲሳካ የሚፈለገው ደረጃ እንዲደርስ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነት ወላዋይነት እንዳለም ተገምግሟል ብለዋል። ቀደም ሲል ሲያብራሩልኝ ከዚህ አንጻር በድርጅት ደረጃ ነው? ለምሳሌ ከአራቱ አባል ድርጅቶች ውስጥ ይሄኛው ድርጅት ከለውጡ አንጻር በሚገባ እየተራመደ አይደለም፣ ለውጡን ወደፊት እያስኬሄድ አይደለም በሚል ነው ግምገማው ወይስ እንደ ኢህአዴግ ነው ግምገማው? በድርጅት ደረጃ በዚህ የተፈረጀ የለም። ተቸካይነት ከየሁሉ ብሔራዊ ድርጅት ሊኖር ይችላል። ህዝበኝነት እየሰፋ ነው ወላይነትም እየሰፋ ነው። በመሆኑም ይሄ ድርጅት ነው ተቸኳይ፣ ይሄ ድርጅት ነው ህዝበኛ፣ ይሄ ድርጅት ነው ወላ፣ ይሄ ድርጅት ነው ለእንትኑ የቆመው በሚል ሳይሆን ከዚህ ነጥቦች አኳያ በምን ደረጃ ነው እያንዳንዱ ያለው የሚል እያንዳንዱ ብሔራዊ ድርጅት አባል ድርጅቶቹ ገምግቡ እንዲያመጡ ነው የተቀመጠው እንጂ በድርጅት ተፈረጀ ሳይሆን እንደ ኢህአዴግ የገመገምን ስለሆነ ኢህአዴግ የሚመለከቱ በጅታ ናቸው ብለን እናያየ ነው። አቶ ፈቃዱ ተሰማ የኢህአዴግ የስራ አስፈጻሚ ኮሚቴ አባል ና በኢህአዴግ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎች ና ሲቪክ ማህበራት ጉዳይ ዘርፍ ኃላፊ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም ነው ማመሰግነው። ስለ ጊዜዎት አመሰግናለሁ። ለሁለት ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሌሎች አገራዊ ና ወቅታዊ ጉዳዮች ላይም ውሳኔዎች ማስተላለፉን አቶ ፈቃዱ ተሰማ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።